የአማራን ክልል ገዢ ፓርቲ አዴፓንና ተቃዋሚውን አብንን ጨምሮ አምስት የአማራ የፖለቲካ ፓርቲዎች በጋራ ለመስራት መስማማታቸው ሰሞኑን ተዘግቧል። በዚሁ ስምምነት ዙሪያ የወሎና የባህር ዳር ዩኒቨርሲቲዎች ምሁራን ለአሜሪካ ድምፅ አስተያየቶቻቸውን ሰጥተዋል። መሰናራጌ ዝርዝሩን ይዟል። በወሎ ዩኒቨርሲቲ የሰላምና ልማት ትምህርት ክፍል መምህር የሆኑት ሰብሰብ ሀዲስ ሰሞኑን በአማራ ክልል የሚገኙ የፖለቲካ ድርጅቶች በጋራ ለመስራት የደረሱበትን ስምምነት አድንቀዋል። በጠላትነት የመፈራረጅ ታሪክ ተሽሮ ለአንድነት መሰረት የተጣለበት ሲሉም ይገልጹታል። እስከዛሬ ባለው ሁኔታ ስናይ በተራራቀና አንዳንድ ጊዜም ባልተናበበ መንገድ፣ አለፍ ሲል ደግሞ በሚገፋፋ መንገድ በክልሉ ውስጥ ሲንቀሳቀሱ እንደነበረም እናስታውሰው ነው። የሰሞኑ አምስት የሚሆኑ የአማራን ህዝብ እንወክላለን የሚሉ ፓርቲዎች በጋራ ተናበን የጋራ ራዕይ ሰንቀን እንታገላለን ብለው ሰሞኑን ያካሄዱትን ውይይት እንደ ማንኛውም ሰው ተከታትያለሁ። በዜና ከሰማሁት ከደረሱበት ስምምነታቸው የተረዳሁት ነገር የአማራ ሕዝብ ተበድይባቸዋሉ የሚሉ ጥያቄዎችን አንስተው ለመመለስ ሁሉ በጠረጴዛ ላይ ያስቀመጡ ፓርቲዎች ናቸው። ስለዚህ የፓርቲዎቹ መሰረታዊ የመታገያ ጥያቄዎች ተመሳሳይነትና አንድ አይነትነት እንደሆነ እናያለን። አሁን ያደረጉትን ውይይት ደግሞ ሞ ስንመለከተው ህዝብ አንድነቱ ከዛሬ ያጠነው ሰላም እንዲመለስ በጋራ እነዚህ ሁሉ ኃይሎች መስራት የሚችሉበትን መንገድና መርህ ነው ያስቀምጡት ብዬ ያምናል። የመራ ህዝብን በየእለቱ አጀንዳ የሚፈጥሩ አካላትን ወደ ጎን ትቶ ጀኒውንና ሀቅኛ የህዝብ ፍላጎት ያላቸው አካላት ወደፊት መጥተው ህዝባቸው መምራት ማታገል እንዲችሉ እድል የሚሰጥ ውይይት እንዳደረጉ እረዳለሁ። አንድ መነሻ አንድ መድረሻ ያላቸው የፖለቲካ ቡድኖች መንገዳቸው የተለያየበት ምክንያት ምን ይሆን? በባህር ዳር ዩኒቨርሲቲ የህግ መምህሩ መሐመድ ዳውድ የሚሉት አል ናቸው። መንገዳቸው ሊለይ የቻለበት ምክንያት ያው የተለያየ ሊሆን ይችላል። አንደኛው እና ዋናው የመነጨው ምንድን ነው ከፓርቲዎቹ አባላት እይታ ሊሆን ይችላል። ያው አንዱ ኢትዮጵያ ሊያስቀድም ይችላል፣ አንዱ አማራ ሊያስቀድም ይችላል። ግን ሁለቱንም መጣጥሎ ማየት ተገቢ ስላልሆነ የሁለቱንም ኢንተረስት በጋራ መውሰድ ያስፈልጋል። ሶ አላማቸው መሆን ያለበት የአማራውን ኢንተረስት ማስጠበቅ በትናት ናት በኤክስፔንስ ኦፍ አዘርስ ሌላውን ዋጋ በሚያ የሚያስከፍል ሌላውም በሚጎዳ መልኩ መሆን የለበትም። የኢትዮጵያንም የአማራውንም ኢንተረስት ባማከለ መልኩ በጋራ መስራት ይጠበቅባቸዋል። አላማቸው መሆን ያለበት ያ ነው። ምሁራኑ እንደሚሉት ለጋራ የህዝብ ተጠቃሚነት የጋራ ምልከተ የያዘ ፖለቲካዊ እንቅስቃሴ ባለመደረጉ ህዝቡን ዋጋ አስከፍሎታል፣ ክልሉንም ለአደጋ አጋልጧል። እስከዛሬ ከነበረው በዘለለ የአማራ ህዝብ ስሙ ሲጥለሽ ባለፉት አንድ ዓመታት አይተናል። ንብረቱ ሲቃጠል፣ ሲገደል፣ ሲሳደድ አይተናል። ይሄ ምን ያክል የተበታ የተወሰነ ግንኙነትና ትግል ህዝብን ዋጋ እንደሚያስከፍልም አይተ ነው። አንደኛ ሁለተኛ፣ እርስ በርስ መገፋፋትም የአፍሪካ ፓርቲዎች ባህሪ ቢሆንም እንደ ህዝብ ግን የአማራን ህዝብ ዋጋ አስከፍሎታል። እንቁ የምንላቸውን ሊቆቹን አሳጥቶታል። በጋራ መንቀሳቀስና በተናጠል መንቀሳቀስ ውጤቱ የተለያየ ነው። እንዲሁም የአማራን ህዝብ ዋጋ እንዲከፍል ካስደረጉት አንዱ ምክንያቱ የተለያየ እንቅስቃሴ ማድረጉ ነው። ኦሮሚያ ክልል ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች በጋራ ለመስራት መስማማታቸውን ተከትሎ የተደረገ ያደረገ፣ ተመሳሳይ ውሳኔ ነው ለሚሉ አስተያየት ሰጪዎችም ምላሽ አላቸው። እንቅስቃሴ የተጀመረው መስከረም መጀመሪያ ላይ የአማራ ምሁራን ጉባኤ ባደረገው ስብሰባ ፓርቲዎቹንም በጋራ የማሰባሰብ የማወያየት ስራ ነበረ። መያዝያን ሰዓት የተጀመረ እንቅስቃሴ ነው፣ አሁን ፍሬ ያፈራው። የፖለቲካ ድርጅቶቹ በጋራ ለመስራት ሲስማሙ መጪውን የምርጫ ጊዜ ያማከለ አቅጣጫ ሊኖራቸው እንደሚገባም ተጠቁሟል። ፖለቲካ ፓርቲዎች ክልላቸውን ህዝባቸውንና ሀገራቸውን አስበው በዛ መንገድ የምርጫ ሂደቱ ከተካሄደ ነው እስከዛሬ ከነበ የነበርንበት የተሻለ አንድ ደረጃ ወደፊት የምርጫን ታሪክ አስመዝግበው ማለፍ የሚችሉበት እንደሚሆን ተስፋ አረጋለሁ። ለዛ ደግሞ መስራት ያለባቸው የመጀመሪያውና ዋነኛው ነገር የህዝብ ጥያቄ ሰላማዊ የትግል ስልቶችን የተከተለ እንዲሆን ማድረግ ዋናው ስራቸው መሆን እንዳለበት እገምታለሁ። ትብብር ያስፈልጋል፣ አሁን ፓርቲዎቹ እንዳደረጉት። ግን ፉክክር ደግሞ መኖር አለበት። ካልሆነ እንዳበያ በሬ ተኝቶ አንዱ ይቀራል። የተኛ ፓርቲ ህዝብ ሊመራ አይችልም። የፖለቲካ ፓርቲዎቹ በጋራ ለመስራት ስምምነት ላይ መድረስ መንፈሳቸውን በቅርቡ ይፋ ቢያደርጉም የስምምነቶቹ ዝርዝር ግን አልተገለጸም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።